የአፍሪካ ህብረት አባል ሀገራት መሪዎች በተፈጥሮ እና በሰው ሰራሽ ለሚደርሱት አደጋዎች በዘላቂነት ለመቋቋም የሚያስችለውን መርሃ ግብር ሴንዳይ ብለው ሰይመውታል። በዚህም አኳያ ዓለም አቀፍ የአደጋ ስጋት ቅነሳ ቀን በሚል በኅብረቱ እና በሀገሪቱ የተዘጋጀው ጉባኤ በውይይቱ ተካሂዶ ተጠናቋል። ይህንን ሴንዳይ የተባለውን መርህ ለመቅረጽ የተነሳሱበት በአሁኑ ወቅት 24 ሚሊዮን 200 ሺህ የተፈናቀሉ የህብረተሰቡ ክፍሎች እንዳሉ በተያያዥ መልኩ ሰዎች ለስደት እየተዳረጉ አስገዳጅና አስገዳጅ ባልሆኑ ሁኔታዎች ጭምር ቀያቸውን እየለቀቁ እና ወደ ውጪው ዓለም እየተሰደዱ መሆኑ ተዘርዝረዋል። እነዚህን ከመሳሰሉ የችግሮች አረንቋ ለመላቀቅ ታልሞ የተዘጋጀ ስብሰባ ነው። ዓለም አቀፍ የአደጋ ስጋት ቅነሳ ቀን ተብሎ ርዕስ በተሰጠው መሠረት በህብረቱ የገጠር ልማትና የግብርናው ዘርፍ ኮሚሽነሯ አሚራ ኤል ፋዚል ከዘረዘሩት ውስጥ ሆፕ ፎር ቤስት ፕላን ፎር ወርስት፣ ተስፋ ለመልካሙ፣ ለከፋው ገጽታ ደግሞ እቅድ መንደፍ፣ ይህንን መሰል መሠረታዊ ሐሳብን በጣሙን በቁም ነገር ልናያተኩርበት የሚገባ ነው። እንደ መላው አፍሪካ አባልነታችን የአየር መዛባት አረንጓዴ ለም የሆኑ ስፍራዎቻችን እየተጠቁ ነው። ምንም እንኳን የሁሉ አፍሪካዊ ምኞት የሆነው መሠረተ ልማቱ ቢስፋፋም ይህ የከተሞች እየተለጠጡ መሄድ በተወሰኑ የተፈጥሮ ሀብታችን ላይ ተጽዕኖ ማስከትላቸው አልቀረም። ይህ ደግሞ ወደ አደጋ ስጋት ማምረቱ አይቀሬ ነው። በአፍሪካ ሕብረቱ ውስጥ በከፍተኛ ባለሙያነት የሚሰሩት በተግባራቸው አኳያ ላቀረብኩላቸው ቃለ ምልልስ ያስረዱት ካይኮሎ ይባላሉ። አፍሪካውያን በጋራ ተሰባስበው ይህንን መርሃ ግብር አጽድቀዋል። ሴንዳይ እንግዲህ የመርሃ ግብሩ የተግባር ሂደት መሆኑ ነው። በመላው አፍሪካ የሚሰራበት ነው። ሰነዱ የጸደቀው በሀገር መሪዎቹ ነው። እስካሁን ባለው ጊዜ መሠረቱን ጥለናል። እንግዲህ በአፍሪካ ደረጃ ተቋሙ አሁን አለን ማለት ነው። የሰው ኃይል ተመድቧል፣ ቢሮም ተከፍቷል። ንዑስ ክፍል ዓለማዊ ከሆነ ድርጅቶች ጋር በጋራ የምንሠራው ነው ይህንን መሰል አስተዳደራዊና ተጠያቂነት ያለው ተቋም ከእንግዲህ ተመስርቷል። በኢትዮጵያ በኩል በብሔራዊ አደጋ መከላከል ኮሚሽን ኮሚሽነሩ አቶ ምትኩ ካሳ በሀገሪቱ በአደጋ መከላከል አኳያ ሲታይ ምን እየተሰራ ነው ለሚለው ለዶይቼ ቬለ የገለጹት አንጻራዊ ነው። ምክንያቱም ሀገራችን ኢትዮጵያን ስንወስድ ካላት መልክዓ ምድር አቀማመጥና ከግብርናም ስነ ምህዳር ብዝሃነት አኳያ ሰፊ ጥረት የሚጠይቁ ለአደጋ ተጋላጭነት ምቹ የሆኑ ጉዳዮች አሉ። እነዚህም በመቅረፍ ረገድ ምቹ የሆኑ ፖሊሲና ስትራቴጂዎች አሉ። እነዚህም ደግሞ ፖሊሲና ስትራቴጂዎችን ወደ መሬት ለማውረድ ለመተግበር በርካታ የረጅም ጊዜ የመካከለኛ አጭር ጊዜ እቅዶችን ሰርተን ነው እየተገበርን የምንገኘው። ግን አቅም ከመገንባት አኳያ ኢኮኖሚ እድገታችንን ከማሳደግ ጋርም ተያይዞ የአደጋ ተጋላጭነት ስራው እንዲቀንስ ማድረግ ይጠይቃል። ጌታቸው ተድላ ሃይለ ጊዮርጊስ ለዶች ራዲዮ ከአዲስ አበባ